ጵያ በደቡብ ኦሞ ዞን ኛንጋቶም ወረዳ በቱርካና በኩል ከኬንያ ጋር በሚያዋስናት ድንበር ላይ የጸጥታ ኃይል እንደምታሰፍር የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ተናገሩ። ይህንን የርዕሰ መስተዳደሩ ንግግር ጠቅሰው ምክንያቱን ለአሜሪካ ድምፅ ያብራሩት የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ከኬንያ በቱርካና በኩል ወደ ኢትዮጵያ እየገቡ በደቡብ ኦሞ ዞን የዳሰነች ወረዳ አርብቶ አደሮች ላይ ታጣቂዎች የሚፈጽሙባቸውን ጥቃት ለመከላከል እንደሆነ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስደምጠናል። የኦሞ ወንዝ መጥለቅለቁን ተከትሎ በተፈጠረው የጎርፍ አደጋ በደቡብ ኦሞ ዞን እንዳሰነች ወረዳ በሀያ ደሴቶች ላይ ይኖሩ የነበሩ 6279 አርብ ተዋደደሮች ተፈናቅለዋል። የክልሉ ርዕሰ መስተዳድር አቶ ርስቱ ይወርዳው አርብ የደረሰባቸውን የጉዳት መጠንና ያሉበትን ሁኔታ ቦታቸው ድረስ በመሄድ መመልከታቸውና የተፈናቀሉ ዜጎችን ተወካዮች ማወያየታቸውንም ወይዘሮ ሰናይ ሰለሞን ተናግረዋል። የተነሱ ሀሳቦች በዋናነት ድጋፍን በሚመለከት ያው የክልሉ መንግስት፣ ከዚህም ቀደም በክልሉ አደጋ ስጋት ኮሚሽን በኩል የተለያዩ ምግብና ምግብነት የሆኑ ድጋፎችን እየላከ ነው የሚገኘው። የርዕሰ መስተዳደሩ ጉብኝት ግን በተጨባጭ አብሮነትን ለመግለጽ እና ያሉ ችግሮችን በተጨባጭ በአይን ለማየት ህብረተሰቡን ቀረብ ብሎ ለማወያ የነበረው ህዝቡን ባገኘ ሰአት ህዝቡ ያነሷቸው የተለያዩ የልማት ሾዎች ይሁን አሁን ባሉበት ሁኔታም በተሻለ መጠን በተሻለ ሁኔታ እንዲቋቋም እና የድጋፍ ከሚደረግበት መንገድ ከድጋፍ እንዲወጡ የሚል ያነሱታል። እሱ ላይ ቀጣይ ክልሉ መንግስት ከአካባቢው መስተዳደር ጋር በመነጋገር በዛ ላይ እንደሚሰራ ተናግረዋል። ከዛ ውጭ የተነሳው ደግሞ የከብቶች መኖን በሚመለከት ነው። አሁን የአርብቶ አደሩ በርካታ ከብቶችን ያረባል። እነሱ ሲፈናቀሉ አብሯቸው ብቻም ሳይሆን ተገቢውን መኖ ኢቭን ለብስ ለማቆየት አላገኙም። የሚል የተነሳው ጥያቄ እሱንም የክልሉ መንግስት ወደ አስር ሚሊዮን ብር ድጋፍ አድርጎ የአስፈላጊው የህጋዊ ጨረታ ሂደቱ ተካሂዶ የመኖ አቅራቢ ድርጅት ያንም ጨረታ አሸንፎ መኖ እያቀረበ እንዳለ ወርሰ መስተዳድሮ የገለጹበት ሁኔታ አለ። በአካልም ሄዶ መኖውን የጎበኙበትን ሁኔታ አለ። በውይይቱ ወቅትም ከኬንያ በኩል ጥቃት የደረሰባቸው መሆኑን ገልጸውላቸው የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ድንበር ጥሰው ከኬንያ በቱርካና በኩል ወደ ኢትዮጵያ እየገቡ በአርብቶ አደሮች ላይ ታጣቂዎች የሚፈጽሙትን ጥቃት ለመከላከል መንግሥት የጸጥታ ኃይሎችን በቦታው እንደሚያሰፍር መግለጣቸውን ተናግሯል ጋር ተያይዞ በዛ በኩል የሚደርሱ የተለያዩ ጥቃቶች አሉ። የፀጥታ ችግር አለ። ግን በዋናነት የግጦሽ ፍለጋ ወደዛ ከብቶች ሲሄዱ ከብቶችን የመስረቅ የመውሰድ አይነት ሁኔታ አለ እና እሱ አንድ መላ ይባልልን ወይም ደግሞ የምንከላከልበት ብቻ ሳይሆን አርቡሀገሩ የራሱን ከብቶች ግጦች ሊያበላ የሚችልበት ቦታ ያለው ቦርደር ላይ ከመሆኑ ጋር ተያይዞ እሱ ተነስቶ በዛ መንገድ ብላይ ሰጥተዋል። ያው የህዝቡን ደህንነት መጠበቅ አንዱ የክልሉ መንግስት ኃላፊነት ከመሆኑ ጋር ተያይዞ ማለት ነው። በሌላ በኩል ደግሞ በደቡብ ክልል በኮንሶ ዞንና በአለ ልዩ ወረዳ መካከል ተፈጥሮ የነበረው የመሬት ይገባኛል ግጭት ረግቦ አሁን አንጻራዊ የወዳሉት ሰላማዊ ሁኔታ መመለሱን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይ ሰለሞን ተናግረዋል። ከተወሰኑ ወራቶች በፊት ያንን ግጭት ለመፍታት ወደ ቦታው ተንቀሳቅሰው የአካባቢውን የሀገር ሽማግሌዎች እና ሌሎች ከማህበረሰቡ የተወጣጡ አካላትን ለማወያየት ጥረት ተደርጎ በእርቅ እንዲፈታም የተለያዩ ሽማግሌዎችን ከሁለቱ ወገን የማዋቀር እና ያው የሰላም አስፈላጊነት ላይ የመተማመን ተደርሶ ነው የወጣው ያው ከዛ በኋላ አንዳንድ የበዛን ጊዜ በውይይቱ ወቅትም የሚነሱ የነበሩ ሀሳቦች የተለየ ፍላጎት ያለው አካልኛ መሀል ተቀላቀላ የሚል አርሶ አደሩ ያነሳ ነበረ። እነኝን አካላት የመለየት እና አሳልፎ ለህግ የመስጠት ስራ መስራት አለበት ማህበረሰቡ የሚል በክልል መንግስት በኩልም ተቀምጧል። ያንን አጠናክሮ በተለይ የተዋቀረው እርቅ እንዲያደርጉ የተዋቀሩ ሽማግሌዎች አካባቢ ምናልባት ስራውን በእነሱ ደረጃ ለማስኬድም የገጠመ ችግር ይኖር ብዙ መረጃ ባይኖረኝም ምስሉ ላይ ተመልሶ ግጭቱ ያገረሸበት ሁኔታ አለ። ግጭቱ ግን ካገረሸ በኋላ የክልሉ መንግስት የአስፈላጊውን የጸጥታ አካል ይህን ኃይል ጭምር በመጨመር ሊረጋጋ የማድረግ ሁኔታ አለ። ያው የፍላጎት ግጭት ስለሆነ ሁለቱ መካከል ላይ ያለ የወሰን ይገባኛል የፍላጎት ግጭት ስለሆነ ፈቅኖ ለማረጋጋት አስቸጋሪ የሆነበት ሁኔታ አለ። ግን የክልሉ መንግስት በተቻለ መጠን የጸጥታ አካሉን ተጠቅሞ በቅርበት እየሰራ እንዳለ ለመግለጥ ነው። የኮንሶ ዞን እና የአለ ልዩ ወረዳ አዋሳኝ ቀበሌያት ወደ ግጭት የገቡት ከ2ያ ሁለት ሺ አስራ ሁለት ዓመተ ምህረት አንስቶ ሲሆን ከሁለቱም በኩል የ25 ሰዎችን ህይወት የቀጠፈና ከ20ሺ በላይ ዜጎችን ያፈናቀለ በከባድ የጦር መሳሪያዎች ጭምር የታገዘ መሆኑም ተገልጧል። ግጭቱ አንደ የረገበ ሌላ ጊዜ ደግሞ የአገረሸ ጉዳት ሲያደርስ የቆየ ሲሆን አሁን ጉዳዩ በባህላዊ የግጭት አፈታት ስርዓት እርቀ ሰላም ለማውረድ ጥረት የተደረገ መሆኑም ተናግሯል። በተመሳሳይ የጸጥታ ችግር የነበረባቸው የክልሉ ምዕራብ አካባቢዎችም በአንጻራዊ ሰላም ውስጥ እንደሚገኙ ለቪኦ አስታውቀዋል። ክልሉ ላይ ባለው ደረጃ በእኛ አንድ መረጋጋት ሁኔታ አለ የሚል ነው። መረጋጋት አለ ብለን ስንል፣ ለምሳሌ ምዕራብ አካባቢ አንድ የጸጥታ ከፍተኛ የሆነ ችግር ነበረ። እሱን በተቻለ መጠን እዛ አካባቢ ለማረጋጋት በርካታ ስራዎች ተሰ ማርሰል የጠጣ ኃይሉ የአካባቢ ጠጣ ኃይል ከክልል የሄደ ኢቨን ከመከላከያ ሰራዊትም ጭምር አስገብቶ የአካባቢውን ወጣትና የሀገር ሽማግሌዎች፣ ሃይማኖት አባቶች ይዞ በምክክር የመፍታት አስፈላጊው የህግ እርምጃ ሲያስፈልግ ደግሞ እሱ ላይም የተለያዩ ያው ከዚህ ቀደም እንዳልነው የአመራሮችንም ጭምር እጃቸው የነበረበትን ቁጥጥር ስር ለማዋል የተለያዩ እርምጃዎችን በመውሰድ ለማረጋጋት ተሞክሯል። በክልሉ የጸጥታ ችግር እንዲፈጠር ያደረጉ አካላት በህግ እንዲጠየቁ እየተደረገ ነው ብሏል። ቆንሶ እና አሌ ላይም እንደዛው ክብር መስተዳድሩ ሄዶ በሚያወያይበት ወቅትም ከዛም በፊት ችግር ያለባቸውን ሰዎች በተቻለ መጠን ቁጥጥር ስር ለማዋል ጥረት ተደርጓል። ከሁለቱም ሳይድ ማለት ከቆንሶም ከአሌ በኩል የችግር ያለባቸውን አመራሮች እና የተወሰኑ የጸጥታ አካላትን አርሶአደሩም ቁጥጥር ስር ለማዋል የተሞከረበት ማለት የቁጥጥር ስር ለማዋል የተሄደበት ርቀት አለ። ግን ችግሩን በመሰረታዊነት ፈቷል ወይ የሚለው እስቲል ቀሪ ስራዎች አል- ከመሰረቱ ችግር የቀረፈ ሰላም ወርዷል ማለት አይቻልም። ግን የነበርንበትንም ደግሞ ማየት ተገቢ ስለሆነ በፊት ከነበረው የጸጥታ ችግር በክልሉ ላይ አንጻራዊ የሆነ መረጋጋትና ሰላም መጥቷል ማለት ይቻላል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ